በሳን ፍራንሲስኮ ሦስት ዳኞች የተሰየሙበት ዘጠነኛው የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት ነው ትናንት ማታ በሙሉ ድምፅ የፍርድ ቤት እገዳው እንዲሰረዝ በትራምፕ አስተዳደር የቀረበውን አቤቱታ ውድቅ ያደረገው በዚህም በፕሬዝደንቱ የተሰጠውን የአፈጻጸም እግድ አንስቶ ቀደም ሲል ወደ ዩናይትድ ስቴትስ እንዳይገቡ የተከለከሉ መንገደኞች እንዲገቡ የሚፈቅደውን የዝቅተኛውን ፍርድ ቤት ውሳኔ አጽድቋል። ፕሬዚደንት ዶናልድ ትራምፕ ፍርድ ቤቱ ይህን ውሳኔ ከሰጠ ከጥቂት ጊዜ በኋላ በትዊተር ባስተላለፉት መግለጫቸው የሀገራችን ደህንነት ስጋት ላይ ወድቋል፣ ፍርድ ቤት እንገናኝ ብለዋል። ኋላም ትንሽ ቆየት ብለው በዋይት ሐውስ ቤተ መንግሥት ለጋዜጠኞች ሲናገሩ ፍርድ ቤቱ የደረሰበት ፖለቲካዊ ውሳኔ የብሔራዊ ጸጥታችንን ለአደጋ የሚያጋልጥ ነው ብለዋል። የሀገራችን ደህንነት እጅግ በበረታ ሁኔታ ስጋት ላይ በመሆኑ ወደፊት ፍርድ ቤት እንደምንገናኝ እንጠብቃለን። እናሸንፋለንም። የዋሽንግተን ክፍለ ግዛት ጠቅላይ አቃቤ ሕግ ቦብ ፌርጉሰን ሴያትል ውስጥ ውሳኔውን ተከትሎ በሰጡት ጋዜጣዊ መግለጫ ደግሞ ድሉ ለዩናይትድ ስቴትስ ሕገ መንግሥት ነው ሲሉ አወድሰውታል። ቦብ ፌርጉሰን የጉዞ እገዳው መቀጠሉን ይቃወማሉ። እኛ የሕግ የበላይነት የሚከበርበት አገር ሕዝቦች ነን። ሕግጋቱ ደግሞ ለሁሉም ዜጎች በእኩል በመላ አገሪቱ ተግባራዊ ይሆናሉ። ይህም የዩናይትድ ስቴትስ ፕሬዝዳንትንም ይጨምራል። የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ኦገስት ፍሌንጄ ግን የትራምፕ የጉዞ እገዳ ትእዛዝ ኮንግሬሱና ሕገ መንግሥቱ ባጎናጸፋቸው ፕሬዚደንታዊ ሥልጣን መሠረት የተፈጸሙ ናቸው ሲሉ ይከራከራሉ። የዋሽንግተን ስቴቱ ጠበቃ ኖ ፐርሰል በበኩላቸው ያለ ፍርድ ቤት የተሟላ ምርመራ የጉዞ እገዳው እንዲቀጥል ማድረግ ሀገሪቱን ዳግም ወደ ትርምስ ውስጥ ማስገባት ይሆናል ሲሉ ያስረዳሉ። ጉዳዩ ወደ ጠቅላይ ፍርድ ቤት ሊመራ እንደሚችል ይገመታል።